ኦሪት ዘዳግም ምዕራፍ ስምንት በሕይወት እንድትኖሩ እንድትበዙም እግዚአብሔርም ለአባታችሁ ወደ ማለላቸው ምድር ገብታችሁ እንድትወርሷት ዛሬ ለእናንተ የማዘውን ትእዛዝ ሁሉ ታደርጉ ዘንድ ጠብቁ አምላክህ እግዚአብሔር ይፈትንህ ዘንድ በልብህም ያለውን ትእዛዙን ትጠብቅ ወይም አትጠብቅ እንደሆነ ያውቅ ዘንድ ሊያስጨንቅህ በእነዚህ በአርባ ዓመታት በምድረ በዳ የመራህን መንገድ ሁሉ አስብ ሰውም ከእግዚአብሔር አፍ በሚወጣ ነገር ሁሉ በሕይወት እንዲኖር እንጂ ሰው በእንጀራ ብቻ በሕይወት እንዳይኖር ያስታውቅህ ዘንድ አስጨነቀህ አስራበህም። አንተም ያላወቅኸውን አባቶችህም ያላወቁትን መና አበላህ። በእነዚህም አርባ ዓመታት የለበስኸው ልብስ አላረጀም፣ እግርህም አላበጠም። ሰውም ልጁን እንደሚገሥጽ እንዲሁ አምላክህ እግዚአብሔር አንተን እንዲገሥጽ በልብህ አስተውል። በመንገዱም እንድትሄድ እርሱንም እንድትፈራ የአምላክህን የእግዚአብሔርን ትእዛዝ ጠብቅ። አምላክህ እግዚአብሔር ወደ መልካም ምድር ከሸለቆና ከኮረብታ የሚመነጩ የውሃ ጅረቶችና ፈሳሾች ምንጮችም ወዳሉበት ምድር ስንዴ፣ ገብስም ወይም በለስን፣ ሮማንም ወይራም ማርም ወደ ሞሉበት ምድር ሳይጐድልህ እንጀራን ወደምትበላበት አንዳችም ወደማታጣበት ምድር ድንጋይዋ ብረት ወደሆነ ከተራራዋም መዳብ ወደሚማስባት ምድር ያገባሃል። ትበላማለህ፣ ትጠግብማለህ። ስለ ሰጠህም ስለ መልካሚቱ ምድር አምላክህን እግዚአብሔርን ትባርካለህ። ዛሬ እኔ አንተን የማዘውን ትእዛዙንና ፍርዱን ሥርዐቱንም ባለመጠበቅ አምላክህን እግዚአብሔርን እንዳትረሳ ተጠንቀቅ። ከበላህና ከጠገብህ በኋላ መልካምም ቤት ሠርተህ ከተቀመጥህበት በኋላ የላምን የበግ መንጋ ከበዛልህ በኋላ ብርህና ወርቅህም ያለህም ሁሉ ከበዛልህ በኋላ ልብህ እንዳይጓደድ ከግብፅም ምድር ከባርነት ቤት ያወጣህን እባብና ጊንጥ ጥማትም ባለበት ውሃም በሌለበት በታላቂቱና በምታስፈራው ምድረ በዳ የመራህን በጭንጫ ድንጋይም ውሃን ያወጣልህን በመጨረሻም ዘመን መልካም ያደርግልህ ዘንድ ሊፈትንህ ሊያዋርድህም አባቶችህ ያላወቁትን መና በምድረ በዳ ያበላህን አምላክህን እግዚአብሔርን እንዳትረሳ። በልብህም ጉልበቴ፣ የእጄም ብርታት ይህን ሀብት አመጣልኝ እንዳትል ነገር ግን ዛሬ እንደሆነ ለአባቶችህ የማለውን ቃል ኪዳን ያጸና ዘንድ ሀብት ለማከማቸት እርሱ ጒልበት ሰጥቶሃልና አምላክህን እግዚአብሔርን አስብ። አምላክህንም እግዚአብሔርን ብትረሳ ሌሎችንም አማልክት ብትከተል ብታመልካቸውም ብትሰግድላቸውም ፈጽሞ እንድትጠፉ እኔ ዛሬውኑ እመሰክርባችኋለሁ። የአምላካችሁን የእግዚአብሔርን ቃል ስላልሰማችሁ እግዚአብሔር ከፊታችሁ እንደሚያጠፋችሁ እንደ አሕዛብ እንዲሁ እናንተ ትጠፋላችሁ።